ምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ ሳይንስና ጂኦስፓሻል ኢንስቲትዩት እና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብ በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ። ውድ የአገር ልጆች ዘውትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከመደረስ እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት ዘርፈ ብዙ ጠቀሜታ ያለውን የመሬት ምልከታ ሳይንስ ለከተማ ልማትና ለጤናው ዘርፍ የሚሰጠውን አበርክቶ የሚያወሳ መሰናዶ ወደ እናንተ ማድረሳችን ይታወቃል። የከተማ መሬትን ለመመዝገብ ይዞታ የይዞታ መሬቶችን እያንዳንዱ መሬት በማን እጅ እንዳለ ስፋቱን፣ አይነቱን፣ ዝውውርም ካለ ማን ከየት ወዴት እንደተዘዋወረ፣ እነዚህ ሁሉ መረጃዎች ለማግኘት ዋናው የመረጃ መንጫችን የሪሞሴንሲንግ የሳይንስ ዘርፍ ነው ማለት ነው። በዛሬው መሰናዷችን ደግሞ የመሬት ምልከታ ሳተላይት መረጃ ለመሬት መራቆት ምርምር የሚሰጠውን ጠቀሜታ የሚያወሳ መሰናዶ እናስደምጣችኋለን። ቆይታችሁን ከኢቢሲ ኤፍኤም አዲስ 97 ነጥብ 1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። የመሬት ምልከታ ሳተላይት የምንኖርበትን ፕላኔት ከጠፈር ወይም ከአየር ላይ በመሆን ለመከታተልና ለማጥናት የሚያስችል ቴክኖሎጂ ነው። እነዚህ ሳተላይቶች ከፍተኛ የቴክኖሎጂ ካሜራዎችንና ሴንሰሮችን በመጠቀም ስለ ምድር የተለያዩ ስርዓቶችና ሂደቶችን ያለማቋረጥ መረጃን የሚሰበስቡ ናቸው። የምድር ምልከታ ሳተላይቶች ስለ ፕላኔታችን ያለንን ግንዛቤ ለማሳደግ ይሄ ነው የማይባል ድርሻ አላቸው። የአካባቢ አየር ተግዳሮቶችን በመፍታት ዘላቂ ልማትን በመደገፍና ስለ ምድር የወደፊት ዕጣ ፋንታ በመረጃ ላይ የተመሠረተ ውሳኔን ለመስጠት ወሳኝ ሚና ይጫወታሉ። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በሪሞት ሴንሲንግ ክፍል ተመራማሪና መምህር የሆኑት ዶክተር ግዛቸው ካቢቴ የመሬት ምልከታ ሳተላይት ላይ አጭር ገለጻ አድርገው የሚሰጠውን አገልግሎት ያብራሩልናል። ስሜ ግዛቸው ካቢቴ ይባላለሁ። ምሰራው ስፔስ ሳይንስ ጂኦስፓሻል ኢንስቲትዩት በሪሞት ሴንሲንግ ትምህርት ክፍል ሆኖ እኔ ደግሞ ተመራማሪና አስተማሪ ነኝ በዛ ዲፓርትመንት። የመሬት ምልከታ የሚባለው ከስሙ እንደምንረዳ መሬትን የሚመለከት ማለት ነው መሬትን በርቀት ላይ ሆኖ ያለ ንክክ መሬትን ማየትና መከታተል እንደማለት ነው። ምንድን ነው እሱ ደግሞ የሚባለው መሬት ላይ ያለው ነገር ሁሉ ነገር ሰው ሰራሽ የሚሆን ተፈጥሯዊ፣ ያለው መሬት ላይ ያለውን ነገር ሁሉ በመሬት ምልከታ መከታተልና መቆጣጠር እንችላለን። እንዴት ነው የሚሰራው? የፀሐይ ብርሃን አለ ወይ ደግሞ የራሱ ብርሃን አለ። ብርሃኑ ወደ ሚፈለገው ይላካል። ከዛ ወደ ላይ ሲመለስ ሴንሰር የሚባለው አለ። ሴንሰሩ ያኛውን የተመለሰውን ብርሃን ሪከርድ ያደርጋል ነው። ለዚህ ስለ መሬት ላይ ያለው ነገር በዛ ኤሌክትሮማግኔቲክ ራዲሽን የሚባለው ነው፣ በእንግሊዝኛው በዛ በኩል እሱን አይተን ስለ መሬት ምንነት በተዘዋዋሪ ማወቅ እንችላለን። ለዚህ መሬት ምልከታ የሚባለው ሳተላይት አለ። ይህ ሳተላይት ደግሞ የተለያየ አካላት አሉ። ከዛ ውስጥ ትልቁ አካል ሴንሰር የሚባለው ነው። ያቺ ሴንሰር ከመሬት የሚነሳውን የብርሃን ኃይል ሪከርድ አድርጋ፣ ሪከርድ የሆነው ደግሞ ወደ ግራውንድ ሪሲቪንግ ስቴሽን የሚባል አለ ወደ መሬት ተልኮ መሬት ላይ ያለው ደግሞ ወስደው በተለያየ መልክ ነገሩን እዛ ላይ ያለውን መረጃዎችን ይተነትና ተተንትኖ ምን እንደሆነ ከዛ መረዳት እንችላለን ማለት ነው። ስለዚህ መሬት ምልከታ ሲባል መሬትን በርቀት ላይ ሆኖ የመከታተል መረጃዎቹ የተለያየ ሊሆን ይችላል። ብዛት ሊሆን ይችላል። ለምሳሌ አይነት ሊሆን ይችላል። ከመሬት ምልከታ መረጃ ለምሳሌ ቢውልዲንግ፣ ቤት ቤትና ውሃ መለየት ይቻላል። የግብርና ማሳና ጫካ መለየት ይችላል። ምክንያቱም የግብርና ማሳ ወይ ደግሞ የእርሻ ማሳ እና ጫካ የተለያየ ነገር ነው ያለው። ያ የተለያየ ነገር ደግሞ በተለያየ በኩል ነው ከኤሌክትሮማግኔቲክ ራዴሽን ጋር ኢንተራክት ነው። ለዚህ የዛ መሬት ላይ ያለው ምንነት በተዘዋዋሪ ከመሬት ምልከታ መረጃዎችን ማወቅ እንችላለን ማለት ነው። የሳተላይት መረጃ ወይ ደግሞ የመሬት ምልከታ ለምን ለምን ያገለግላል ለሚባለው፣ ሁሉም ነገር ለብዙ ነገር ማለት ይቻላል። መሬትን ነው የሚመለከተው። ሁሉ ነገር መሬት ላይ ነው ያለው። መሬት ሲባል እቺ ምናያት አፈር ብቻ የለም። መሬት ሲባል ሰፊ ነገር ነው ያለው። ከመሬት ወደ ላይ የተወሰነ ኪሎ ሜትርና መሬት ዝቅ ብሎም ያለ በመሬትነት ነው የሚያዘው እና መሬት ደግሞ ብዙ ነገር ነው ያለው። ሰው ሰራሾች አሉ። ለምሳሌ የመንገድ ስራ አለ፣ የቤት ስራ አለ፣ ኢንዱስትሪዎች አሉ። በተፈጥሮ የምናገኛቸው የውሃ አካል አለ፣ ጫካ አለ፣ ዛፍ አለ፣ ብዙ ነገር እዛ ውስጥ ደግሞ ጫካ ውስጥ ደግሞ መሬት ውስጥ የሚኖሩ ብዙ ነፍስ ያላቸው ነፍስ የሌላቸው አሉ። ይህን ሁሉ ያጠቃለለ ነው መሬት። ስለዚህ ከነዚህ ጋር የሚገናኝ ማንኛውም ጥናት የመሬት ምልከታ ነው መረጃ ወስዶ መጠቀም ይችላል። ስለዚህ ለተለያየ ነገር ለምሳሌ ለተፈጥሮ ሀብት አጠባበቅ ልንል እንችላለን። ያለን የጫካ ብዛት ምን ያክል ነው የሚባለው ማወቅ እንችላለን። በግብርና ዙሪያ የት የት አካባቢ ግብርና ማሳዎች አሉ፣ የግብርና ማሳችንን መቆጣጠር እንችላለን ማለት ነው። ለተፈጥሮ ሀብት ብያለሁ፣ ለተለያየ ለማዕድና መለያ፣ ለሄልዝም ለጤና አጠባበቅ የት አካባቢ ምን አይነት በሽታ አለ። ለምሳሌ የሆነ በሽታ ቢከሰት ያ በሽታ ምን ይመስላል? ስርጭቱ ምን ይመስላል? ስርጭቱ ደግሞ ከምን ጋር ያያዘ ከመሬት አቀማመጥ ጋር ነው? ከአየር ንብረቱ ጋር ነው? ከምን ጋር ነው የሚባለው ራሱ ብዙ ጥናት ማካሄድ ስለዚህ፣ ማንኛውም መሬትና ከመሬት ጋር የሚገናኝ ጥናት የሚያካሄድ ማንኛውም ጥናት የመሬት ምልከታን መረጃ ተጠቅሞ የተለያየ ጥናቶችን ማካሄድ ይችላል ማለት ነው። ስለዚህ በጣም ሰፊ ነው። በታሪክ ውስጥ የሰው ልጅ አዲስ ነገርን ለመፍጠር ችግሮችን ለመፍታት እና ሕይወትን ለማሻሻል ያላሰለሰ ጥረት ሲያደርግ ቆይቷል። ይህ ተፈጥሯዊ የእድገት ፍላጎት ስፍር ቁጥር የሌላቸው የፈጠራ ሥራዎችን እንዲሰራ አስችሎታል። ከቀላል ግብአቶች እስከ ውስብስብ የኮምፒውተር ድንቅ ፈጠራዎች ለዓለማችን ተበርክተዋል። ከነዚህ ፈጠራዎች መካከል የመሬት ምልከታ ሳተላይቶች ይገኙበታል። ዶክተር ግዛቸው ለመሬት ምልከታ የሚያገለግለው ሳተላይት እንዴት ባለ ሁኔታ እዚህ እንደደረሰ ታሪካዊ ዳራውን በዚህ መልኩ አካፍለውናል። ሪሞት ኖርማሊ ይሄ የመሬት ምልከታ ወይ ደግሞ በእንግሊዝኛው ሪሞት ሴንሲንግ የሚባለው መጀመሪያ በትንሽ ኤክስፐሪመንት ነው የተጀመረው ምንድን ነው ይሄ 18 50 አካባቢ መሰለኝ ለመጀመሪያ ጊዜ ይሄ ኢንፍራሬድ ካሜራ የሚባለው ኢንቨንት ሆኖ ኢንፍራሬድ ራዲሽን ኢንቨንት ሆኖ በዛ ኢንፍራሬድ መሰረት ፎቶ ማንሳት መቻሉ ይሄንን ነገር መነሻ አድርጎታል ከዛ ደግሞ ፈረንሳይ አካባቢ ላይ የሆነች ከተማ ላይ በሆነ ባለው ከላይ ሆኖ ፎቶ ማንሳት ቻለ። በዚህ ኢንፍራሬድ ግኝት በኋላ ማለት ነው። ስለዚህ ከላይ ሆኖ ማንሳት እንትናችን ይጨምራል፣ ቪዥዋላይዜሽን ወይ ደግሞ እይታችን ይጨምራል የሚባለው ከዛ ተነሱና ይሄ አዋፍ ላይ አዋፍን አሰልጥነው ያን ካሜራ እግራቸው ላይ አስሮ ወፏ እንድትበራ አድርገው ከላይ ማንሳት ተጨመረ። ያኛው በባሉ ትንሽ ከፍ ብሎ አነሳ። ከላይ ሆኖ ማንሳት እይናት ጀምረ። ከዛ በኋላ እነዚህ ወፎችን አሰልጥነው ማንሳት ተቻለ። እንደዛ ተብሎ ነው የተጀመረ ሪመሽሽ የሚባለ። ከዛ በኋላ ደግሞ የዓለም ጦርነት አንድ ተጀመረ። የዓለም ጦርነት አላ ከአውሮፕላን ኢንቬንሽን በኋላ በአውሮፕላን ላይ ሆኖ ፎቶ ማንሳት ይሄኛው ለጦርነት ነው የተጠቀሙት የመሬት አቀማመጡን ተረድተው የጠላትን አሰላለፍ አወቁ፣ ለጦርነት እንዲመቻቸው አደረገ። ከዛ የአለም ጦርነት ሁለት ላይመን ተጠቅሞ ከዛ በኋላ ነው ወደ አሁን እየተጠቀምንበት ላለ ለሲቪል ፐርፖስ የተጠቀምነው። ስለዚህ እነዚህ ካልነ በኋላ ለመጀመሪያ ጊዜ ደግሞ አሁን የመሬት ምልከታ ኤርዝ ኦብዘርቬሽን ተጨማሪ ወዘር ሳተላይት ነው መጀመሪያ ላንች። ከዛ ከአለም ጦርነቱ በኋላ ወደ ይሄኛውን ተሞክሮ ለምንድን ነው ለጥናትና ስለ ሌላ ከጦርነት ውጭ የማንጠቀመው ተብሎ ወደዚያ ነው የመጣው። ከዚህ መጀመሪያ ስለ አየር ንብረት ማጥናት ተጀመረ ማለት ነው። ከዛ በኋላ ነው አሁን እየተሻሻለ እየተሻሻለ መጥቶ አሁን በጣም በብዙ ነገሩ ተሻሽሏል። አንደኛ በሚሰጠው መረጃ ሪዞሉሽን የሚባል አለ። ሳይንቲፊክ ተርም ነው። ምን ያክል አኪሬት ነው የሚብለውን አብሮ አድቫንስ እየሆነ ነው የሚመጣ። ለምሳሌ ትንሹ አብጀክት መሬት ላይ ያለውን ስንት በስንት ነው የሚባለው። ለምሳሌ አንድን ኮምፒውተር መሬት ላይ አስቀምጠን ከላይ ሆኖ ማየት መቻል የዛ የሪዞሉሽኑ እንትን ነው የሴንሰሩ ካል። ስለዚህ የሴንሰሩ ኳሊቲ፣ የመረጃ ጥራቱ ለተለያየ ጥቅሞች መዋሉ በየጊዜው እየጨመረ እየጨመረ መጥተዋል። በጣም ትልቅ ደረጃ ላይ ነው የደረሰው እና የተያዘ ነው። የመሬት ምልከታውና የአየር ንብረት ለውጥ መቆጣጠሪያ ተመሳሳይ ነገር ነው። አንደኛው አየር ላይ ብቻ ፎከስ የሚሆነው፣ ሌላኛው መሬት ላይ ነው። ዶክተር ግዛቸው አያይዘውም ዘርፉ በሀገራችን ኢትዮጵያ ያለውን ተሞክሮ እንዲህ አካፍለውን አለ። መሬት ምልከታ ቴክኖሎጂ በዓለም ላይ ቅርብ ጊዜ መባል ይችላል። ከ60 አመት ዓመት ወደዚህ ነው። ከዛ በኋላ ደግሞ በጣም እየሰፋና ና አድቫንስ እያረገ ነው የመጣ። ወደ ሀገራችን ስንመለስ በጣም እየተሻሻለ ነው የመጣ ይህንን ቴክኖሎጂ ተጠቅሞ ከመሬት መራቆቱ ጋር ያለው ጥናቶች ማካሄድ በብዛት እየሰፋና አሁን እየተሻሻለ መጥቷል። አሁን ዩኒቨርሲቲዎች አካባቢ ይሰራል። ከኛ መስሪያ ቤቶች ዩኒቨርሲቲ አካባቢ አሁን ይሰራሉ። ምክንያቱም የመሬት ምልከታ መረጃዎች አሁን ያለ ክፍያ የሚገኙ መረጃዎች አሉ ለምሳሌ ከናሳ የሚገኙ አለ ከኢሮፒያን ስፔስ ኤጀንሲ የሚገኙ መረጃዎች አሉ። እነዚያን መረጃዎች ቀጥታ ተጠቅሞ ለጥናትና ለምርምር የሚውሉ ብዙዎች አሉ። ስለዚህ ተቀባይነቱና ሕብረተሰቡ መካከል ያለው ከጊዜ ወደ ጊዜ እየተሻሻለ ነው የመጣውና ጥሩ እንትን ላይ ነው ያለው። ከእኛ መስሪያ ቤቶችም ብዙ ዩኒቨርሲቲዎች እየተጠቀሙ ነው ለጥናትና ለምርምር ማለት ነው። የመሬት መራቆት እርስ በርስ የተያያዙ ጉዳዮችን ያጠቃለለና እያንዳንዱም ለፕላኔቷ ውድቀት አስተዋጽኦ የሚያደርግ ነው። ለማገዶ ለእርሻና ለከተሞች መስፋፋት ሲባል የሚደረገው የደን ጭፍጨፋ የፕላኔቷን በጣም አስፈላጊ የሆነውን ንጥረ ነገር በመግፈፍና ስነ ምህዳርን በማወክ ለአየር ንብረት ለውጥ አይነተኛ አስተዋጽኦ ያደርጋል። ከኢንዱስትሪ ቆሻሻ እስከ ፕላስቲክ ድረስ ያለው ብክለት አየርን፣ ውሃንና አፈርን በመበከል ምድርን ይመረዛል። የመሬት መራቆትን ለመከላከል የመሬት ምልከታ ሳተላይት መረጃ የሚሰጠውን አገልግሎት ዶክተር ግዛቸው ካቢቴ ያብራሩልናል። መሬት ሲባል በጣም ሰፊ ነገር ነው። ያዘ መሬት ላይ ያለው ተራራውም አፈሩም አለቱም መሬት ላይ ያለው ጫካውን ጫካ ውስጥ ያለው ማንኛውም ነፍስ ያለው ነገር መሬት ጋር ነው ያለው። ስለዚህ መሬት ሲባል በውሃ ያልተሸፈነ ደረቃማ ቦታ እንደማለት ነው። ውሃ ሲባል እንግዲህ ብዙ ሀያ እንትኖች አሉ። ሰፋፊ በእንግሊዝኛ ኦሽን የሚባሉ አለ፣ ውቅያኖሶች አሉ። ከውቅያኖስ ውጭ ያለው ደረቃማ ቦታ መሬት ነው የሚባል። መሬት ሲባል እንግዲህ የተወሰነ አትሞስፈሩንም ወይ ደግሞ አየር ንብረቱንም ይዛ በተወሰነ በተወሰነ ደግሞ መሬት ውስጥ ያለውን ውሃውንም መሬት ውስጥ ያለው ውሃ ማለት ነው እና መሬት ውስጥ ያለው ብዙ አለቶች አሉ፣ ፕሪሼስ ሚኒራልስ የሚባሉ እነሱን ይዞ መሬት ነው የሚባሉ። ስለዚህ ይሄ መሬት ደግሞ የተለያየ ጥቅም አለው። አንደኛ ለሰው ሕይወት መኖሪያ ምቹ የሚያረገው የመሬት መኖር ነው። ምክንያቱም ከመሬት ማምረት ይቻላል። መሬት ደግሞ የተለያየ ሌላ ጥቅሞች አሉ። ለምሳሌ ከመሬት ውስጥ የተለያየ ማዕድን እናገኛለን። መሬት ጫካ ሊያበቅል ይችላል ይሄ ጫካ ደግሞ አየር ንብረቱ አመቺ እንዲሆን ያደርገዋል ለዚህ ነገሮች የተያያዙ ናቸው የመሬት መኖር ለብዙ ነገር ጥቅም ይሰጠናል ማለት ነው አንደኛ የፕሮዳክሽን ፈንክሽን የሚባለው ከመሬት ነው የተለያየ እህል ማምረት የሚቻለው መሬት ውስጥ ነው የተለያየ ጫካ ማብቀል የሚችለው ስለዚህ ብዙ ጥቅሞች አሉት ብዙ ነገሮች ደግሞ ይህንን ጥቅም እንዳይሰጥ የሚያደርጉ ነገሮች በተፈጥሮና በሰው ሰራሽ የሚመጡ ይህንን ጥቅም ይቀንሱታል የመሬት መራቆት የሚባለው የመሬት መራቆት እንግዲህ መነሻው በተፈጥሮ መሬት ሊራቆት ይችላል። ምክንያቱም መሬት በጣም ብዙ የሆነ ለውጦች ታሳያጅ በየጊዜው በተፈጥሮ ዝናብ አለ። ያ ዝናብ ደግሞ አፈር እንዲሸረሸር ያደረጋል። ከዛ በኋላ ደግሞ መሬት እንዲሸራተት ያደረጋል። ይሄ በተፈጥሮ የሚደረግ ነገር አለት አለ አለት በፀሐይና በውሃ በየጊዜው ሲፈራረቅበት ይደርቃል። ከዛ በኋላ ወደ አፈርነት ይ ይሄ ሁሉ ለውጥ ነው። ይሄ በተፈጥሮ የተካሄደ ለውጥ። ይሄንን የተፈጥሮን ውደት ግን ሞር የሚያበላሹ የሰው አክቲቪቲ አለ። የሰው ኢንተርፌራንስ ወይ ደግሞ የሰው ስራ ይሄንን በተፈጥሮ ያለውን ነገር ሊያፋጥን ይችላል። ለምሳሌ መሬትን ያላግባብ መጠቀም። ለምሳሌ ለእርሻ የሚያገለግል ቦታ አለ፣ ለእርሻማ ይሆናል። ለእርሻ ማይሆነውን ለምሳሌ ተራራ አካባቢ ላይ ማረስ የመሬት መራቆትን አንደኛ መንስኤ ነው ያደረገው መሬቱን በትክክል ያለመጠቀም ሲባል ደጋግሞ አንድን እህል ደጋግሞ ማረስም የሆነ በተፈጥሮ ያለውን ለእህልነት የሚያበቅለውን ሚኒራል በውስጡ እያጣ ይሄዳል ማለት። ስለዚህ ተጨማሪ መሬትን መንከባከብ ያስፈልጋል። መጠቀም ብቻ ሳይሆን መንከባከብ። ስለዚህ የመሬት መራቆት ደግሞ ቅድም ያልኳቸው ብዙ ጥቅሞችን እንዲያጣ ያደረጋል። ለምሳሌ መሬት አርሰን እህል ማምረት ከተቻለ የመሬት ምርታማነትን መቀነስ ይችላል። መሬት በመራቆት ያ ይሄ መሬት መራቆት እንደዚህ አይነት ነገር ነው። ስለዚህ የመሬት ምልከታ ለዚህ አይነት ለመሬት እና መሬት ነክ የሆነ ጥናት ማካሄድ በተለይ ደግሞ የመሬት መራቆት ጋር የተያያዘውን ነገር ማጥናት ምን አይነት ጥቅም ይውላሉ? የሚባለው ነገር ብዙ ጥቅሞች ይላል። አንደኛ ይሄ የመሬት ምልከታ ማለት ከላይ ሆኖ ወደታች ነው የሚያየው። ምን አይነት ነገር ነው እየተለወጠ ያለው የሚባለው መከታተል ይቻላል። ተፈጥሮ ደግሞ የመሬት ምልከታ ወደ 60 ዓመት እና ከዛ በላይ የሆነ ነው። ወደ ኋላ የነበረውንም ምስሎችን ወይም ደግሞ መረጃ ይዘ ትናንትና ምን ነበረ፣ ዛሬ ምንድን ነው፣ ለወደፊቱ ምን ይሆናል የሚለው ራሱ ማጥናት ያስችለናል ማለት ነው። ስለዚህ አንደኛው ጥቅም የመሬት ምልከታ ከመሬት መራቆት ጋር የተያዘ አንደኛ መቆጣጠር፣ መከታተል፣ እንዴት ነበረ ይሄ መሬት ምርታማነቱ እየጨመረ ነው፣ እየቀነሰ ነው የሚባለውን ለመከታተል ያገለግለናል ማለት ነው። መሬት ላይ ያለው ነገር አሁን የሆነ ኢንዲኬተር ነው። ለምሳሌ እህል ላዩ ላይ የማይበቅል ከሆነ ከመሬት ምልክት ሳተላይት ማየት እንችላለን። መሬቱ ምርታማ ነው አይደለም የሚባለው ከዛ ኢንዳይሬክት በተዘዋዋሪ ማግኘት እንችላለን። ስለዚህ መቆጣጠር እንችላለን አንደኛ። ሁለተኛ ደግሞ ምን አይነት ነገር ነው ይሄ የመሬት መራቆት መንስኤ ነው። የሚባለውንም ወይ የዝናብ በከፍተኛ መሆን ነው ወይ ደግሞ የዝናብ መጥፋት ነው ወይ ደግሞ የሰው መሬት አጠቃቀም ጉድለት ነው የሚባለውን ነገር ራሱን ማጥናት እንችላለን ማለት ነው። ስለዚህ መቆጣጠር እንችላለን፣ መከታተል እንችላለን፣ መንስኤውን ማወቅ እንችላለን። መንስኤውን ካወቅ ደግሞ መፍትሄው ምንድን ነው የሚባለውንም አብሮ ማያያዝ እንችላለን ማለት ነው። ስለዚህ በአጠቃላይ የመሬት መልከታ ከመሬት መራቆት ጋር እንደዚህ መረጃዎችን ሰብስቦ ይህን መረጃ ደግሞ ለመፍትሄ ሰጪ ዲስሽን ሜከር ስለምንለው ሰተን መፍትሄ ማግኘት ይቻላል። ነው የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በአዲስ ርዕሰ ጉዳይ እንገናኛለን። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ እኔ ሰብስቤ አይሉ ነኝ። ከሌሎች የኢቢሲ ኤፍኤም አዲስ 97 ነጥብ 1 ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸረን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ